የኤርትራው ፕሬዚደንት ኢሳያስ አፈወርቂ የአውሮፓውን አዲስ አመት ምክንያት በማድረግ በተደረገላቸው ቃለ መጠይቅ ከቀረቡ ጥያቄዎች መካከል አንዱ በ1997 ዓ ም የጸደቀውን የሀገሪቱ ህገ መንግስት የሚመለከት ነበር። ፕሬዚዳንቱ ታዲያ ህገ መንግስቱ እንደሌለ ሁሉም ያውቀዋል በማለት ጀምረዋል እንደሌለ ሁሉም ስለሚያውቀው የድሮ ህገ መንግሥት ነበር፣ ሞተ፣ ተነሳ አለ ለማለት አልፈልግም። ሆኖም በአስራ አምስት ዓመታት ውስጥ ህልውናችንን፣ ሉዓላዊነታችንን፣ እድገታችንንና ልማታችንን የገጠሙች ተግዳሮቶች እነዚህ ናቸው፣ እነዚህ ናቸው በማለት እንደ ምክንያት ለማቅረብ አልፈልግም። አብዛኛው የፖለቲካ እርምጃ ጉዟችን በእንደነዚህ አይነት ትርምስና በውጭ ጣልቃ መግባት፣ አንዳንዴ አውሎ ነፋስ፣ ሌላ ጊዜ ደግሞ ማዕበል አጥሮችና እንቅፋቶች እየተፈጠሩ በመሄዳቸው ህገ መንግስቱ ሳይታወጅ ሞቷል። ጸድቆ የነበረው የሀገሪቱ ህገ መንግስት ሳይታወጅና ሳይተገበር እንደ ሞተ የገለጹት ፕሬዚደንት ኢሳይያስ ማወጅስ ያስፈልገን ነበር ወይ? አሁንስ ማወጅ አለብን ወይ? የሚሉት ርዕሶች ውስጥ መግባት ትርጉም የለውም ብለዋል። መዋጀ ድልየና ንርድኽን ውሽከ ድልየና ድሕጂ እንታይ እዩ ኣብ ጎናዊ ርእስትታት ኣቲኻ ማወጅስ ያስፈልገን ነበር ወይ ኣውንስ ማወጅ አለብን ወይ በሚሉ አጓዳኝ ርእሶች ውስጥ መግባት ትርጉም የለው ማና ረቀቀው እንዴት ረቀቀ ይዘቱስ ምንድን ነው? በሚሉት ትርክ ምርኪና ትርጉም የለሽ ርእስ ውስጥ ገብቶ መነጋገሩ ዋጋ የለውም። በአስራ አምስት ዓመታት ጊዜ ውስጥ ብዙ ነገር ተምረናል። ከፖለቲካ ብስለታችን አንጻርም ብዙ ነገር ተምረናል። አሁን ያለንና ያኔ የነበረን ንቃትና ያኔ የነበረን ጉጉት ምናልባትም በስሜታዊነት ተንጸባርቆ ሊሆን ይችላል። አሁን ግን በሚገባ በስለናል። ስለሆነም ካለፈው ተመክሮ የቀሰምነውን ትምህርት እሳቤ ውስጥ በማስገባት ማንኛውንም አይነት ክፍተት የሚያጠብ ብቻ ሳይሆን ማንኛውንም አይነት ክፍተት እንዳይፈጠር የሚያረጋግጥ ስርዓተ መንግሥት እንዲኖረን ያስፈልጋል። ለዚህ ዓላማ የተመደበ አንድ አካል አለ። ታወጀ አልታወጀም የሚለው ሌላ ጉዳይ ሆኖ ዋናው ነገር መሰራቱ ነው። ሕገ መንግሥቱን በሚመለከት እንዲሠራ ተመደበ የተባለው አካል በምን መልክ ይሠራል፣ ምን ዓይነት ንድፍ ያቀርባል፣ ምን ያህል ጊዜስ ይወስድበታል የሚሉ ጥያቄዎች ለወደፊቱ እንደሚገለጹ ፕሬዚደንቱ አሳስበዋል። የልማት ፕሮግራሞችን አስመልክቶ ደግሞ ዕድል ባገኙትና ባላገኙት በከተሞችና በገጠሮች መካከል ያሉት ያልተመጣጠነ የኑሮ ሁኔታ ለመለወጥና ለማጥበብ የተያዙት የልማት ስራዎችን በሶስት የሀገሪቱ ክልሎች በመክፈል ሲሰራበት ቆይቷል ብለዋል። ፕሬዚደንት ኢሳያስ ኤርትራን ከሁለትና ሶስት ዓመታት በኋላ እንዴት እንደሚያየዋት ፕሬዚደንት ኢሳያስ ሲጠየቁ አዲስ የተጀመረው ዓመት ወዴት እያመራን እንደሆነ የሚያሳየን ይሆናል የሚል እምነት እንዳላቸው አስገንዝበዋል። አብዙ ክልተ ሰለስተ ዓመታት ዘይኮነስ ክሳብ ክልተ ሽሕን ዓሰርተ ሓሙሽተን ዲና ሕጂ በእነዚህ ሁለትና ሶስት ዓመታት ሳይሆን ቀጣዩ ዓመት እንዳይርቅብን ስለ ወቅቱ ዓመት ነው የምናወራ ያለነው። በ2015 ዓ ም በተጨባጭ ወዴት ልናመራ እንደምንችል የሚያሳየን ዓመት ይሆናል ብለን እናምናለን። ምክንያቱም የፈለግናቸውን ፕሮግራሞች ሁሉ ባንተገብርም እንኳን እርሻን፣ የቁም ከብትን፣ ከብትን የእህል ምርትን የተለያዩ ከእርሻ ጋር የተሳሰሩ ኢንዱስትሪዎችን የአሳ ሀብትን ሁሉ ደማምሮ ገቢ ልናገኝበት የሚችል እድልን እሳቤ ውስጥ በማስገባት በሩ ላይ ስለደረስን 2015 ዓ.ም ወደ አዲስ ምዕራፍ የሚያሸጋግረን ዓመት ነው። ፕሬዚደንት ኢሳይያስ ከሀገሪቱ ስለሚወጡት ወጣት ኤርትራውያን ጉዳይም ጥያቄ ቀርቦላቸዋል። ባለፉት 15 ዓመታት ውስጥ የታወጀብን ወታደራዊ ሳይሆን እኛን ለማጫጨት የታቀደ ጦርነት ነው በማለት መልሰዋል። ኣብ ውሽጢ እዚ ዓሰርተው ሓሙሽተ ዓመታት ወታደራዊ ኮይና እንታይ ኮነን ዝኣወጁልና ባለፉት አስራ አምስት ዓመታት ውስጥ የታወጀብን ጦርነት ወታደራዊ አይደለም። ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊ እንዲሁም የስም ማጥፋት ጦርነቱ ተደማምሮ ሲታይ አስራ አምስት ዓመታት ሙሉ እኛን ለማጫጨት የታቀደ ጦርነት እንደሆነ ግልጽ ነው። የልማት ፕሮግራሞች እንዳናካሄድና ምንም ነገር ለማድረግ እንዳንችል አእምሮአችንን፣ አካላችንን፣ አቅማችንን በማገት ምንጊዜም ቢሆን ጭንቀት ውስጥ እንድንኖር ያነጣጠረ ጦርነት ነው። አቅማችንን ለመምጠጥ ከታቀዱት ስራዎች አንዱም የሰው ኃይላችንን የማሟጠጥ ጦርነት ማወጅ ነው። ያም ሆኖ ግን ይላሉ ፕሬዚደንት ኢሳይያስ ያም ሆኖ ግን ኤርትራ ውስጥ በቂ የሰው ኃይል አለ። ከህዝባዊ ሰራዊት ስልጠናና ከመኸር ጋር የተሳሰሩ ስምሪቶች በስራና አምራችነት ላይ ሊያሳድሩት ስለሚችሉት አንድምታም ፕሬዝዳንቱ ተጠይቀዋል። ቀውዒ ጽቡቅ ቀውዒ ብርኩት ክራማት ስለዝነበረ ጽቡቅ ቀውዒ እዩ ምናልባት ኣብ ብዙሕ ከባቢታት መኸርን በሚመለከት ጥሩ የክረምት ወራት ስለነበር መኸሩም ጥሩ ነው። እህል ታጭዶ ማሳዎቹ ላይ እንዳለ ወጣ ብሎ በብዙ አካባቢዎች ለማየት ይቻላል። ገና ወደ አውድማ ሳይቀርብ በማሳዎች ታጭዶ የተቀመጠ ማለቂያ የሌለው እህል አለ። እንደዛ የሆነበት ምክንያት ብዙ ነው። ከህዝባዊ ሰራዊት የልምምድ ጊዜ ጋር ስለተገጣጠመ ብቻ ሳይሆን በተለምዶ እንደሚደረገው በሬዎችን ወደ እህል አውድማ በመውሰድ የሚሠራ ነገር አይደለም። ሌላው እንግዲህ በቀጣዩ የህዝባዊ ሰራዊት ልምምድ የገቡትን ነፍስ ወከፍ ሰዎችን በሚመለከት ጥያቄው የትኛው ይቀድማል የሚል ነው። ቅድሚያ መሰጠት ያለበት ለወታደራዊው ልምምድና ዝግጁነት ስለሆነ የእህል መሰብሰቡ ጉዳይ እንደርስበታለን፣ ምናልባት የወራቶችና ሳምንታት ጉዳይ ነው ተብሎ ደፋ ቀና ሲባል ነበር። የቤተሰብ ጉዳይ፣ የእህል ጉዳይ እንዲሁም ሄዶ ማጨድ ይገባው የነበረ ሰው ሁሉ ለመሄድ አልቻለም። ፕሬዚደንት ኢሳይያስ ኤርትራ ላይ ስለ ተጣለው ማዕቀብ ሲናገሩ ደግሞ የማዕቀቡ ውሳኔ እንዲያልፍ የደገፉት ሀገሮች ስህተታቸውን በግላጭ ባይቀበሉም እንኳን ውሳኔው ምክንያታዊና ፍትሐዊ ነበር የሚል ወገን የለም ብለዋል። እገዳ ካሐልፍ ከሎ ብጌጋ ትርዲ ነያ ዝብሉ ሎ ሸእቱ ሁነታት የማዕቀቡ ውሳኔ በጸደቀበት ወቅት በትክክል አልተረዳነውም የሚሉ አሉ። ያኔ ሁኔታው በሚገባ ስላልበሰለ የተፈጸመ ስህተት ነው የሚሉም አሉ። ማዕቀብ መጣሉ ትክክል ነበር ብሎ የሚናገር ማንም ሰው አለመኖሩ ራሱ የእኛ ዲፕሎማሲያዊ እንቅስቃሴ በጥሩ ሁኔታ እንደሚገኝ ያሳያል ለማለት ይቻላል። እነዚህ ነጥቦች የተወሰዱት ፕሬዚደንት ኢሳይያስ ከአገር ውስጥ ጋዜጠኛ ጋር ካደረጉት ሰፊ ቃለመጠይቅ ነው።